ላም ጠና ስጥልኝ የተከበራችሁ አድማጮቻችን ምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል ኤደን ገረመ መሰናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሳት ጀምሮ አብረናችሁን ቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣ ነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን በዩናይትድ ስቴትስ በአብዛኛው በስነ መድኃኒትና የመድኃኒት ተኮር ምርምር ዘርፎች ላይ የተሰማሩ ወጣቶችና አንጋፋ ትውልድ የኢትዮጵያውያን ባለሙያዎች ጥቅምት 24 ቀን 2016 ዓ ም ቅዳሜ ዕለት በአሌክዛንድሪያ ቨርጂኒያ ተገናኝቶ ስለ አይምሮ ጤና የግልጽ ንግግርና ባህልን ስለማጠናከር ተወያይተዋል። ባለሙያዎቹ ከተለያዩ ተቋማት የተሰባሰቡ ናቸው። በዚህ ዙሪያ የተሰናዳውን ደግሞ ዝግጅት ሀብታሙ ስዩም ተከታትሎ ያስጠናቀረው ዘገባ ይቀጥላል። አሌክሳንድሪያ ቨርጂኒያ ላይ ከሰሞኑ የተገናኙት ወጣትና አንጋፋ ትውልደ ኢትዮጵያውያን በአብዛኛው በዩናይትድ ስቴትስ ውስጥ በሥነ መድኃኒትና መድኃኒት ተኮር የምርምር ዘርፎች ላይ የተሰማሩ ባለሙያዎች ናቸው። መፈናፈኝ የሌለው ከሚመስለው የሥራ ሰዓታቸው አትርፈው በዚህ አዳራሽ ለምክክር ቁጭ ማለታቸው ምክንያት ዓለምን እየፈተኑ ካሉ ዋና የጤና ችግሮች መካከል አንዱ ስለሆነው የአእምሮ ህመም ለመምከር ነው። በዓለማችን ውስጥ ከአራት እስከ አምስት ፐርሰንት ድረስ ሰዎች በአእምሮ ህመም በዲፕሬሽን ብቻ ይታወቃሉ። ዶክተር ቢንያም ገሰሰን የመሰሉ በአእምሮ ህክምና ዘርፍ ለብዙ ዓመታት የሰሩ የጤና ባለሙያዎች ትውልደ ኢትዮጵያንን ጨምሮ የሚሊዮኖችን ሕይወት ያመሰቃቀለውን የጤና ችግር አስመልክቶ ሙያዊ ትንታኔዎችን በተናጠል ሲያቀርቡ ቆይተዋል። በዚህ ዝግጅት ላይ ደግሞ ባለሙያዎቹ ሰብሰብ ብለው አይነ ከፋች ትንታኔዎችና ልምዶችን ሊያካፍሉ ተገናኝተዋል። በባለሙያዎቹ እምነት እውቀትን ማስፋፋት የመፍትሄ ጅማሬ ነውና የፔንሲልቫኒያ ግዛቱ የአእምሮ ህክምና ልዩ ሐኪም ዶክተር ቢንያም ገሰሰ በድጋሚ ሰዎች ጋር ንቃተ ሊናውን ከፍ ማድረጉ በጊዜ ህክምና እንዲፈልጉና ለነዚህ አይነት ህመሞች ልዩ ልዩ መፍትሄዎች አሉ ማወቁ እና ህመሙን እንዳለ ማወቁ እና መረዳቱ ክፍተት ይፈጥራል። ያንን ተከትሎ ሰዎች ህክምና በማግኘት ከስራ ከመባረር ቤተሰብ ላይ ትልቅ ከሚደርሰው ችግር ወደማይሆኑ ነገሮች ከመግባት እንደ አልኮሆል፣ ድራግ ውስጥ ከመግባት ከዛም አልፎ ራሳቸውን ከማጥፋት ይቆጥባቸዋል። ብዙ ጊዜ በስልክ ይደርሰኛል አንዳንድ መልእክቶች። በህብረተሰባችን ውስጥ ሰዎች ራሳቸውን ሲያጠፉ ህዝቡ በጣም ያዝናል። እነዚህ አይነት ሴሚናሮች፣ ወርክሾፖች እንዲህ አይነት አጋጣሚዎች ሲገኙ ብዙ ሰው ባለበት የአእምሮ ህብመን እንደ ማንኛውም ህመም መሆኑን ማስተማሩ ከእንደዛ እንደዛ ነገሮች ይቆጥባል። የተገናኘነው የአእምሮ ጤና ዋጋ ያለው የሚል መጠሪያ በተሰጠው የንቃትና ልምድ ልውውጥ መድረክ ላይ ነው። ያሰናዳው ደግሞ መቀመጫውን በሰሜን አሜሪካ ያደረገው የመድኃኒት ቅመማ ባለሙያዎችና የሥነ መድኃኒት ተመራማሪዎች ማህበር በምህጻሩ ኢፓድ ነው። የኢፓድ የቦርድ አባል ዶክተር አሌክስ አካሉ የዛሬው ዝግጅት ማህበሩ ስለ አእምሮ ጤና ሊጠናከር ይገባል ብለው የሚያምነው የግልጽ ንግግር ባህል አካል እንደሆነ ያስረዳል። መጀመሪያ እንግዲህ ትልቁ ዓላማችን ትልቁ ዓላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታልዝ እንዲያወራ ማድረግ ነው። ካልቸራሊ እነዛን ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሰብረን ለመውጣትና እንድናወራው በግልጽ እናንተ አሁን ስለ ሜንታል ህዝ እንደምናወረው ማንኛውም ኢትዮጵያ ውስጥ የሚገኝ ህብረተሰብ ያን ነገር በቀላሉ ያለ ጭንቀት ያለ ሶሳይታል ሪፐርኬሽንስ ሌላ ሰው ምን ይለኛል፣ እንትና ምን ይለኛል፣ ጎረቤቴ ምን ይለኛል፣ ሀይል በትክክል ስለዛ እንዲያወራ ማድረግ ከተቻለ ያ ትልቁ ትልቁ አቺቭመንት እንላለን። ከዛ በኋላ ደግሞ ያለው እንዴት ያለው እዚህ ያሉ እውቀት ያላቸው ሰዎች ኢትዮጵያን ያለውን ሰዎች እንዴት አድርገን መርዳት እንችላለን? በእውቀታችን፣ በገንዘብ ያለው በገንዘቡ መርዳት ይችላል። በእውቀት ያለው እውቀት በእውቀቱ መርዳት ይችላል። በማስተማር ሰሚናሮችን በመስጠት ይሄን ነገር አድሬስ ለማድረግ ተደራሽነት እንዲኖረው ማድረግ ይቻላል ብዬ አምናለሁ። በዝግጅቱ ላይ ሙያዊ ምልከታቸውን ካቀረቡት መካከል አንዷ ከአስር ዓመታት ላላነሰ ጊዜ ትውልድ ኢትዮጵያውያንን በጤና ዘርፍ ያገዙት ዶክተር ኒሻን ካሳ ናቸው። የጤና መድህን ሽፋን ለሌላቸው ነዋሪዎች አገልግሎት ሲሰጡ የሰነበቱት ዶክተር ኒሻን የቅርብ ጊዜ ትኩረታቸው በድረ ኮቪድ-19 ወረርሽኝ ዘመን በሶስትና ተያያዥ ጉዳዮች በሕይወታቸው የተፈተኑ ወጣቶችና ቤተሰቦቻቸውን ማገዝ ሆኗል። ድህረ ኮቪድ የመጣ ችግሮች አሉ። አንዳንድ ጥሩ ነገር ቢታይም ግን የመጡት ችግሮች ልጆቻችን፣ ወጣት ልጆቻችን በማናስብበት ሱሰኝነት ተጠምደዋል ማለት ነው። ልጆቻችን ምን እንደሚለማመዱ አናውቅም። ክፍላቸውን ዘግተው ምን እንደሚያዩም አናውቅም እና ጊዜያቸውን የሚበላባቸው፣ ከትምህርታቸው ወደኋላ የሚያስቀራቸው፣ የጸባዮቻቸው መቀየር ከትምህርት ቤትም፣ ከሃይስኩልም፣ ከኮሌጅም ትምህርታቸውን ሳይጨርሱ የሚወጡ ወጣቶች በዙብንና ወላጆች ይህንን ችግር በከፊሉ አትሊት ለመረዳት እየመጡ ነበርና በዛን ጊዜ ነው ይህንን ችግር እንዴት አድርገን ነው እንደ ህብረተሰብ መፍታት የምንችለው የሚለው ጥያቄ አደረብኝ። ዶክተር ሊሻም በሱስ ምክንያት ለችግር የተዳረጉ ወጣቶችና ቤተሰቦቻቸውን ለማገዝ ለርን ኤንድ ሊቭ በተሰኘው ለትርፍ ያልተመሰረተ የጤና ተቋማቸው አማካኝነት የተለያዩ መርሃ ግብሮችን ዘርግተዋል። በተለይ ሱስን ተከትለው የሚያጋጥሙ የአእምሮ ህመምን የመሰሉ የጤና ችግሮች ላይ ያለው የተዛባ አመለካከት ሊስተካከል እንደሚገባ ይመክራሉ። ልክ እኔ ስኳር በሽታ ደም ብዛት እንደሚይዘኝ ልክ የአእምሮ በሽታም የአእምሮ አእምሮን ላይ ያለ በሽታ ነው። ጨጓራ በሽታ እንደሚባል፣ ደም ብዛት እንደሚባል፣ የልብ ድካም እንደሚባል የአእምሮ በሽታ ነው እና ይሄ ነገር ልጁ ፈልጎ ወይም ልጅቷ ፈልጋ ያመጣችው ነገር አይደለም። መጀመሪያ ሲጀመርም እንደ ትንሽ እንደው ለመሞከር ብለው የሚጀምሩትም ሱሶች በኋላ ግን አእምሮ ላይ ጠንቅ እንደሚያመጣና ከጥሎ ከቁጥጥራቸው ውጪ እንደሚሆንና እንደ አእምሮ በሽታ እንደሚሆን ቤተሰቡ አውቆ ሕክምና እንዲደረግበት እንጂ ልጆች ወላጆች ልጆቻቸውን በመቆጣት የሚድን በሽታ አይደለም ወይም በማስጠንቀቅ የሚድን ነገር አይደለም። ኮላቦሬት አድርጎ ልጁን እንደሚግባቡ አድርጎ ተቀብሎ አዳምጦ ቀስ ብሎ የሚረዳ ጊዜ የሚፈጅ በሽታ ነው። ስለ አእምሮው ህመም ያለንን ማህበራዊ እውቀት ውስንነት ለመቅረፍ በቤተሰቦቻቸው ውስጥ የደረሰን አሳዛኝ ክስተት ለሌሎች መማሪያ ይሆን ዘንድ አስበው ከሚንቀሳቀሱ ትውልድ ኢትዮጵያን መካከል አንዷ የቀድሞዋ የአሜሪካ ድምፅ አፍሪካ ቀንድ ክፍል ኃላፊ የአሁኗ የቢያ በላይነ ፋውንዴሽን ለአእምሮ ጤና ተቋም ኃላፊ ወይዘሮ ትዝታ በላቸው ይገኙበታል። ወንድ ልጃቸው ቢያ የቀለም ትምህርትንና የስፖርት ዘርፎችን ጨምሮ በተለያዩ መስኮች ባስመዘገባቸው የላቁ ስኬቶች በቀጠና አቀፍ ብዙሃን መገናኛዎች ላይ ሳይቀር በተደጋጋሚ ስሙ ለመጠራት በቅተዋል። ከአእምሮው ህመም ጋር በተገናኘ በድንገት ልጃቸውን ያጡት ወይዘሮ ትዝታ የልብ ስብራታቸውን ችለው ታሪካቸውን ለማጋራት የወሰኑበትን ምክንያት አጫውተውኛል። በእኛ ቤተሰብ እኛ ላይ የደረሰው ሌላ ቤተሰብ ላይ እንዳይደርስ ነው ዋናው ነገር ልጄ እንደተሰቃየ እንደ ተንከራተተ ሌላ ልጅ ደግሞ እንዳይንከራተት ነው ዋናው ነገር ብዙ ጊዜ ደግሞ ከአእምሮ ጤና ጋር ሐፍረት አለ፣ መደበቅ አለ እና ምንም መደበቅ አያስፈልግም፣ ምንም ሐፍረት አያስፈልግም፣ ይሄ እንደ ማንኛውም ህመም ነው የሚለውን መልእክት ለማስተላለፍ እና ታማሚዎችም ሰብአዊ እንክብካቤ እንዲያገኙ ለመርዳት ነው እንግዲህ የተነሳሳ ነው። ወይዘሮ ትዝታ ያቋቋሙት ብያ በላይነህ ፋውንዴሽን ለአእምሮ ጤና ተቋም በተቋቋመ በጥቂት ጊዜያት ውስጥ የትውልደ ኢትዮጵያን ወጣቶችን ህይወት በሚታደጉ እንቅስቃሴዎች ላይ አተኩሯል። የወጣቶችን ሕይወት ለመታደግ የሚረዱ መረጃዎች የሚገኙበት አውታር ለመሆን ያለመው ተቋሙ እያደረጋቸው ስላሉ ወቅታዊ እንቅስቃሴዎች በጥቂቱ አጋር ትውናል። እንግዲህ እኔ ከወጣቶች ጋር ነው የምሰራው። የድርጅቱ ቦርድ አባል የሆኑት ወጣቶች ናቸው። ወጣቶች ደግሞ በነዚህ ማህበራዊ መገናኛ ብዙሃን በጣም ትልቅ ስቶጣ አላቸው። በዛ የተነሳ በኢንስታግራም ላይ እንዲሁም በፌስቡክ፣ በትዊተር ካምፔን ያደርጋሉ። አላማችንም ወጣቶችን ለመድረስ ነው፣ ልጆችን የመሰሉ ሰዎችን ለመድረስ ነውና የሚሰጡትንም የመረጃ እውቀት በዛ አማካይነት ነው። ከዛ ውጭ ደግሞ ዌብሳይታችን ላይ አዲክሽን ወይም በሱስ መጠመድ ምንድን ነው የሚለውን ከሞንትጎመሪ ካውንቲ ዌብሳይት ወስደን እዛ ላይ ነው እንግዲህ የእኔ ደግሞ ችሎታ የሚመጣው እሱን ወደ አማርኛ ተርጉሜ እሱ እዛ ላይ ሱስ ምንድን ነው በሱስ የሚጠመዱ ሰዎች ምን አይነት ናቸው? ወላጅ ምን ማድረግ አለበት? እንዴትስ መንከባከብ አለበት? አዋቂም ከሆነ ደግሞ ምንድነው ልናደርግ የሚገባው የሚለውን የሚዘረዝር ተርጉመን አቅርበናል። ወደፊት ደግሞ በትግርኛና በአፋን ኦሮሞም እንደዚሁ ተርጉመን ልናቀርብ ነው። ይሄ እንግዲህ ከካውንቲው የወሰድነው መረጃ ነው። ትክክለኛ የሐኪም መረጃ ነው። መሰል መድረክ መሰናዳቱ በቤተሰባዊ ግጭት በዘረኝነት ጫናዎችና በተለያዩ ውስጣዊና ውጫዊ ምክንያቶች ተነሳስተው ለሱስ ብሎም ለአእምሮ ሕመም ለሚዳረጉ ወገኖች ረብ ያላቸውን ሀሳቦች በማንሸራሸር ረገድ የላቀ ሚና እንደሚኖራቸው ወይዘሮ ትዝታ አክለዋል። ከመድረኩ ተሳታፊዎች አብዛኞቹ በዩናይትድ ስቴትስ መንግስት መስሪያ ቤትና በግል ኩባንያዎች ስር በሚገኙ ተቋማት የሚሰሩ ናቸው። ባለሙያዎቹ ለሰፊው ሕዝብ ከሚያቀርቡት ጤና ጥኮር መረጃ ባሻገር የልምድ ልውውጥ ማድረግና የአዲስ አሰራሮችን ቅኝት እርስ በርስ ማጎልበት ሌላው የዝግጅቱ ዓላማ ስለመሆኑ ከማህበሩ የቦርድ አባል ዶክተር እዩ ኃይሉ ሰምተናል። ዋናው ዓላማ አዌርነሱንም ማበልጸግ እንዳለ ሆኖ በዛ ዙሪያ ደግሞ አሁን ከረንት ያሉት የመድኃኒቶች በራሳቸው የሚያመጡ ችግር አለ። ያንን በዛ ዙሪያ ምን ያህል ሪሰርቾች እየተሰሩ ነው? እኛ እንደ ጤና ባለሙያ ያንን ሶሉሽን ሶል ለማድረግ ምን እያደረግን ነው? በሪሰርች ዙሪያ ያሉ ነገሮችን በተለያየ ፐርስፔክቲቭ ኮምፓን በማድረግ በዛ ዙሪያ ያሉ የሕክምናውን ትሪትመንት ሊሆን ይችላል። የመከላከያ መፍትሄዎችም ሊሆን ይችላል። የዲያግኖሲስ ሜቶዶችም ሊሆን ይችላል። በዛ ዙሪያ ያሉትን አዌርነሶች እና ፕሮብሌሞችን ሶል በማድረግ ያንን ማኔጅ የምናደርግበትን አዌርነስ ለመፍጠር የተደረገ አንደኛው ዝግጅት ነው ማለት ነው። ስለ አሰናጁ አካልም ጥቂት እንበል። አሰናጁ የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በመጻሩ ኢፓድ ነው። ማህበሩ የተቋቋመው በአውሮፓውያኑ 2018 ነው። በሰሜን አሜሪካ የሚኖሩ ባለሙያዎችን ከማስተሳሰር ተሻግረው ትውልደ ኢትዮጵያንና በሀገር ቤት የሚኖሩ ህዝቦችን በሚደግፉ ስራዎች ላይ ስለመሰማራቱ ከማህበሩ ፕሬዚደንት ዶክተር ኤርሚያስ ጥላሁን ሰምተናል። ፕራይመርሊ ዲያስፖራ ላይ ያሉ ፋርማሲስትና ፋርማሲቲካል ፕሮፌሽናሎች ናቸው። እዚህ ከምናደርገው የኖለጅ ሼር ትራንስፈር በተጨማሪ ኢትዮጵያም የምናደርጋቸው አክቲቪቲዎች አሉ። በተለይ ከመድኃኒት አቅርቦትና ጥራት ጋር በተያያዘ መድኃኒት እስከ ማምረት ድረስ የደረሰ ቅድም እንዳየኸው እየሰሩ ያሉ ግሩፖች አሉ። ከዛም ውጭ ደግሞ የኢትዮጵያ ኢንስቲቱሽኖች እዚህ የተለያየ የመንግስት፣ ፕራይቬት ፋርማስቲካል ካምፓኒዎች የሚሰሩ ሰዎች ኢትዮጵያ ያሉትን እንደ ሚኒስትር ኦፍ ሄልስ ኢትዮጵያን ኤፍዲኤ የድራግ አድሚኒስትሬሽን የሚባለውን በኖሌጅ በፋይናንስ በብዙ ነገሮች እያገዘን ነው ያለ ነው እና ከዛም ውጭ ደግሞ የፊላንትሮፊ ዊንጉ ከፋርማሲ ጋርና ከዛ ጋር በተያያዙ ቅድም እንደተገለጸው በኮንፈረንሱ ላይ ኢትዮጵያ ያሉ አረጋውያን የሚረዱ፣ ህጻናትን የሚረዱ ከእነሱ ጋርም ከሄልዝ ጋር የተያያዘን ብቻ ሳይሆን ከዛም ውጭ ሰፖርት የምናደርግባቸው ጥሮች አሉ ማለት ነው። ፕራይመርሊ እዚህ የምንሰራቸው አሉ። ኢትዮጵያም ደግሞ ሰፖርት እያደረግን ነው ያለነው። በዚህ ዝግጅት ላይ ከዕለቱ አብይ ጉዳይ በተጨማሪ ማህበሩ በኢትዮጵያ ሊፈጽማቸው ስላቀዳቸው ሥራዎች ማብራሪያ ተሰጥተዋል። በባህላዊ ሕክምና ዘርፍ እየተደረጉ ስላሉ አበርክቶዎች፣ ስለ ሰባዊ ድጋፍ አድማሶች ሀሳቦች ተንሸራሽረዋል። ከሌሎች አጋርና ተባባሪ የሙያ ማህበራት የመጡ ተወካዮችም ልምዳቸውን አካፍለዋል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። چی دگور و به اون و That's a joke that of a diga shans. I need to not Who it? Women are she mad? it. it bada dish i yes i am ሴትስ ከፍተኛ ተደማጭነት ካላቸው አሁነኛ ሴት አርቲስቶች መካከል አንዷ የሆነችውን የሲሞን ሌንን ስራ የሚያሳይ ኤግዚቢሽን በአሁኑ ጊዜ በዋሽንግተን ዲሲ በሚገኘው ሂርሽሆርን ሚውዚየም ለእይታ ቀርቧል። በሴትነት በጾታ እኩልነትና በዘርፍት ላይ ባላት ትኩረት የምትታወቀው ሲሞን በታሪክ የመጀመሪያዋ ጥቁር አርቲስት በመሆን ዩናይትድ ስቴትስን በመወከል በአውሮፓ ህብረት ሽልማት መቀበል የቻለች አርቲስት ናት። የማክስ አዳምስ ዘገባ እንደሚከተሉ ተጠናቅሯል። አሜሪካዊቷ አርቲስት ሲሞን ሊ በቅርጻ ቅርጽ፣ ንድፍ፣ ተከላና በትዕይንተ ጥበብ ትታወቃለች። በስራዎቿ አማካኝነት ስለ ጥቁሮች ማንነት፣ ሴትነትና የአፍሪካ ዲያስፖራ ጭብጦችንም ትመረምራለች። አብዛኛውን ጊዜ የጥቁር ሴቶችን የህይወት ልምድ ደፍሮ የሚያሳዩና የሚያከብሩ ኃይለኛ እንዲሁም ደግሞ ሀሳብ ቀስቃሽ የሆኑ የጥበብ ስራዎችን ለመፍጠር ሴራሚክ ነው የምትጠቀመው። ይሄ ቬዘል ይሰኛል። መጓጓዣ ነው ከክርስቶስ ልደት በፊት የነበረውን ወቅት የሚወክል ሲሆን እኔ ውስጡ ገብቼ መቆም በምችልበት መጠን የተሰራ በመሆኑ ድንቅ ነው። ከነሐስ የተሰሩ ቅርጻ ቅርጾች፣ የገለባ ቀሚሶች፣ ባህላዊ እና የቅርጽ ለውጥ ያላቸው ምስሎች፣ ግዙፍን ስራዎችን ያካተተው የሲሞን ሊ ስራዎችን የያዘው ብቸኛው የስነጥበብ ኤግዚቢሽን ዋሽንግተን ዲሲ በሚገኘው ሂርሽሆርን ሚውዚየም በቅርቡ ተከፍቷል። አኒ ሪብ የኤግዚቢሽኑ የበላይ ጠባቂ ናት። የሲሞን ስራዎች ስለ ብዙ ነገሮች ሊሆኑ እንደሚችሉ እገነዘባለሁ። ነገር ግን በመርህ ደረጃ የጥቁር ሴቶችን ታሪክና ጉልበት መወከሉ በጣም መሰረታዊ እንደሆነ ነው የማስበው። የሲሞን ስራዎች ያን ታሪክ፣ ያን ዘመን እንድናስብ ብቻ ሳይሆን ተገንብተው የዘለቁትንና የጥቁር ሴቶችን ታሪክ እንድናጣጠል ስለሚያደርጉት ስርዓቶችም እንድናስብ ያደርጉናል። የሲሞን ሊ ስም በዓለም ዙሪያ የናኘው በጎርጎሮ ሳያኑ 2021 ነው። ያኔ በኒውዮርክ ጉገንሃይም ሙዚየም ትልቅ ኤግዚቢሽን ከማሳየቷ ጎን ለጎን የጋራዥ መጽሄት ከተሰኘው ተቋም ጋር በትብብር በመጽሄቱ ሽፋን ላይ ለታየችው ተዋናይት ዘናዲያ የሶስት ሜትር እርዝመት ያለውና ከገለባ የተሰራ ቀሚስ መስራት ችላለች። በተጨማሪም በቀጣዩ አመት ሲሞን በአውሮፓ ህብረት አሜሪካንም በሞ በቪነስ በቬነስ ቤንያል የወርቅ አንበሳን ሽልማትን በመቀበል የመጀመሪያዋ ጥቁር አሜሪካዊ ሆነች። ይሄ ቅርጽ የ20 ዓመት ወዳጅ የሆነችው ጸሐፊን ይወክላል። ይሄ ብቸኛው የሰራሁት የግለሰብ ቅርጽ ነው። ስራዬን ለመዘከር ነው። የሲሞን ስራዎች ማጠንጠኛ የጥቁር ሴቶች ጥንካሬና ነጻነት በህብረተሰብ ውስጥ ያላቸውን ፈቃድና ጠቀሜታ ከአፍሪካ ዲያስፖራ ባህልና ወግ ጋር ማዋህድ ሲሆን አብዛኞቹ የምትጠቀማቸው ቁሳቁሶችም ከሴራሚክ፣ ነሐስና ገለባ የተሰሩ ናቸው። በጣም በተለየ መልኩ እድለኛ እንደሆንኩ ነው የሚሰማኝ ምክንያቱም እነዚህን ትውስታዎች በአካል ቀርጾ ማስቀመጥ መቻል ያስደስታል። በዚህ ምክንያት እድለኛ ነኝ። በጎርጎሮሳያኑ 2023 ለህትመት የበቃው ታይም መጽሄት ለዘመናት የጥቁሮች አካል የተገለለና ለገበያ የቀረበ ሆኖ ሳለ ነገር ግን ሲሞን ያንን ትረካ ሙሉ በሙሉ በመቀየር ትውልዶች እንዲሁም ደግሞ ጥቁር ሴቶች እንዲነሳሱና ልምዶቻቸውን እንዲያጋሩ አድርጋለች ሲል በዓለም ላይ ካሉ መቶ ተጽዕኖ ፈጣሪዎች ውስጥ አካቷታል። በዋሽንግተን ዲሲ የተከፈተው የሲሞን ሊ የታሪክና ባህል ኤግዚቢሽንም እስከ መጪው የጎርጎሮሳያኑ መጋቢት ሶስት ቀን 2024 ድረስ ለህዝብ ክፍት ይሆናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዷችን ይቀጥላል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። በየዓመቱ በህዳር ወር የመጨረሻው ሐሙስ አሜሪካውያን የምስጋና ቀንን ያከብራሉ። ዕለቱ ከእንግሊዝ የመጡት ቅኝ ገዢዎች ከሀገሪቱ ተወላጆች ጋር የወዳጅነት ገበታ የተጋሩበትን ሲሆን እንደ አውሮፓውያን አቆጣጠር በ1916 21 የምህር በዓል መታሰቢያ ነው። ይሁን እንጂ ከምስጋና ቀን ታሪኮች ውስጥ ምን ያህሎቹ እውነት ናቸው? የአሜሪካ ድምጹ ዘጋቢ ዶራ መሄኳር እውነታውን ከልብ ወለድ ለመለየት የመጀመሪያውን የምስጋና ቀን ወደ ተካሄደባት የማሳቹሴት ፕሊማውዝ አምርቶ ነበር። ደረጀ ደስታ እንደሚከተለው አጠናቅሮታል። ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ሕያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞትስ ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው። ለመዘጋጀት ብዙ ምግብ ማብስል አለብኝ። ምክንያቱም ወንዶቹ ተርኪ፣ ዳክዬዎችና ዘዎችን አምጥተዋል። ዋምፓ ነጎች የመጀመሪያውን የምዝጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፓ ነዋግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ። የዋምፓ ነዋግ ሰዎች አሁንም እዚያ አሉ የዋምፓናዋክ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም አሁንም ሕዝቡ እንዲያስተምሩ ፈልጋለሁ። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር። እንደ አውሮፓውያን አቆጣጠር በ መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር። ዛሬ በአቅራቢያው ትንሽ ቦታ የያዙት የዋምፓ ነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ። We should not be projecting any kind of distrust animus. በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም። ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓ ኦነግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ የተወሰነ ጊዜ ላይ ይህ ስጋት አይደለም። የምህሩን ወቅት እያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው። የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል። ምክንያቱም የወቅቱ ፍሬ እሱ ነው። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ የአገሬው ተወላጆች፣ ሌሎች ተጨማሪ የነጭ ቅኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ። መሬታቸውን ይፈልጋሉም፣ ከዛ መሬት እንዲወገዱ ይፈልጋሉ ከዚያም ነገሩን ካድናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፏቸው ያስቻላቸው። ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ነጻነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍሏል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የአገሬው ተወላጆች አላቀረቡም። ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቅደዋል። ነገር ግን ስለ ቅድማ አያቶቻቸው መስዋዕትነትም ማሰባቸው አልቀረም። አድማጮቻችን አብሯችሁን ስለሆናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። የደን ገረመው መሰናዷውን በመምራት በምራት ኤልያስ አስማረ፣ በቀነ ብሩ፣ ጽዮን ግርማ፣ በአርቶቶ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የሁድ ምሽት። I'm